The Voice of America. የኢትዮጵያ የውጭ ጉዳይ ሚኒስቴር ሚኒስትር ደኤታና የአስቸኳይ ጊዜ አዋጅ ኮሚኒኬሽንስ ኃላፊ አቶ ሬድዋን ሁሴን ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት የሰጡትን ማብራሪያ ተከትሎ፣ ከሮይተርስ የዜና ወኪል ጋር ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ በምክር ቤቱ ውይይት ላይ ባልተነሱ ጉዳዮች ዙሪያም ማብራሪያ መስጠታቸውን አክሎ አዲስ ቸኮል ቃለ መጠይቁን በከፊል ተርጉሞ አሰናድቷል። አቶ ሬድዋን ሁሴን ከሮይተርስ የዜና ወኪል ጋር ባደረጉት የ45 ደቂቃ ቃለመጠይቅ ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት የሰጧቸው መረጃዎች የሚያጠናክሩና አዳዲስ ርዕሰ ጉዳዮችንም ዳሰዋል። የንጹሐንም ሞት በተመለከተ በማይካድራ የተረጋገጠ የሟቾች ቁጥር ከሰባት መቶ በላይ እንደሚሆንና ከዚህም ሊጨምር እንደሚችል የገለጹት አቶ ሬድዋን በሌሎች የትግራይ ክልል ከተሞች በመከላከያ ሰራዊቱና በአየር ኃይል የተፈጸመ የንጹሐን ግድያ ግን የለም የሚለውን የጠቅላይ ሚኒስትሩ ማብራሪያም አጠናክረዋል። ውጊያው እንዴት ሊቀሰቀስ ቻለ የሚለውን የሮይተርስ ጥያቄም ከስረ መሰረቱ ጀምረው አብራርተዋል። በአሁኑ ሰዓት የልማት አመራሮች ለየት ያለ ትግል ስልት እንከተላለን ማለታቸውን ተከትሎ በ1960ዎቹ እንዳደረጉት የሽምቅ ውጊያ ወይም የትጥቅ ትግል ሊጀምሩ ይችላሉ ወይ የሚለውን የጋዜጠኛዋን ስጋት ግን አጣጥለውታል። ከ50 ዓመት በፊት የትጥቅ ትግል አንድ አማራጭ ነበር። እንደገና በዓለም አቀፍ ደረጃ የሶሻሊስት እንቅስቃሴዎች ነበሩ። ከ50 ዓመት በፊት የነበረው የኢትዮጵያ መንግስትም አምባገነንና በሁሉም የተጠላ ስለነበር ለመታገል በቂ ምክንያት ነበር። የወቅቱ የዩኒቨርሲቲ ተማሪዎችም ሀገራቸውን ለመታደግ በሚል ወደ ትግል ወጥተው ነበር። አሁን ግን ያ ሁኔታ ተቀይሯል። በምርጫ ብቻ ነው ለውጥ ማምጣት የሚቻለው። አሁን ከሞራልና ከከባቢያዊ ሁኔታ አንጻር የትጥቅ ትግልን የሚደግፍ ነባራዊ ሁኔታ መሬት ላይ የለም። ዕድሜያቸውም አይፈቅድላቸውም የሚከተላቸውም የለም እንዲሁ ለማለት ያህል ግን ትጥቅ ትግሉን እንቀላቀላለን ሊሉ ይችላሉ። በምክር ቤቱ ስብሰባ ላይ ህወሀት በአሸባሪነት መፈረጅ አለበት የሚሉ ተደጋጋሚ ጥያቄዎች መነሳታቸውን በተመለከተ ለቀረበላቸው ጥያቄም መንግስት ፓርቲውን በአሸባሪነት እንደማይፈርጅ ፍንጭ የሚሰጥ ምላሽ ሰጠዋል። ይህም ከጥቂት የፓርቲው አመራሮች በስተቀር አብዛኛው የህወሀት አባል ወንጀሉ የማይመለከተው ስለሆነ ነው ብለዋል። ሶፋ ስ massacring on other parts of Ethiopia in Oromia እስካሁን ወታደራዊ ክንፍ የሆነው ኦነግሸኔ በኦሮሚያ የሚፈጽማቸው ኢሰብአዊ ድርጊቶች አሉ። ህወሀትም ጠቅላይ ሚኒስትሩ እንደተናገሩት አንድ መቶ አስራ ሶስት ግጭቶችን በተለያዩ የአገሪቱ አካባቢዎች አስተባብሯል። መንግስት ለዚህ በቂ መረጃ አለው። እነዚህን ግጭቶች ህወሀት በገንዘብ በስልጠና፣ በመረጃ ይደግፋቸው ነበር። በዚህ ምክንያት ነው የምክር ቤት አባላት እነዚህ ሁለቱ ድርጅቶች በአሸባሪነት እንዲፈረጁ ሲጠይቁ የነበረው ይሁንና፣ በህወሓት ውስጥ ድርጅታቸው በዚህ ደረጃ ጥፋት ውስጥ መግባቱን የማይደግፉ በርካቶች ይኖራሉ። እነዚህ ለዘብተኛ የድርጅት አባላት ሕወሓትን እንዲቃወሙና ወደፊት መጥተው እንዲያስተካክሉ እድሉን እንዲያገኙ መንግስት እያበረታታ ነው። የተፈጸሙ ወንጀሎችን በተመለከተም ጥቂቶቹን ብቻ የሚመለከት ነው። በፖለቲካ አመራሮችም በወታደራዊ አመራሮችም ያሉ ወንጀል ፈጻሚዎች በመቶዎች የሚቆጠሩ ናቸው። አብዛኛው ይህንን አይመለከትም። ቀለል ያለ ጥፋት የሰሩት ጥፋታቸውን ካመኑ ይቅርታ ሊደረግላቸው ይችላል። በፍርድ ቤት ሊታይ የሚገባ ጥፋት የፈጸሙ ካሉም ጉዳያቸው በፍርድ ቤት ታይቶ ጉዳዩ ቢቋጭ የተሻለ ነው። መንግስት ወደኋላ መመለስና እዚያው መቆም አይፈልግም። ለዚህም ነው ጠቅላይ ሚኒስትሩ በመደመርና ይቅርታ ላይ የሚያተኩሩት። ኤርትራና ሌሎች ሀገራት በእርምጃው ላይ ተሳታፊ ናቸው ለሚለውም አቶ ሬድዋን ክሱን የሚያስተባብል ምላሽ ነው የሰጡት በሰሜን እዝ ያለው ኃይል ብቁና ብቻውን ኤርትራን መመከት የሚያስችል አቅም ነበረው ያሉት አቶ ሬድዋን የትግራይ ክልል ወታደራዊ አቅምም ከሰሜን እዝ አቅም በላይ ሊሆን አይችልም ሲሉ ክሱን አጣጥለዋል የአማራ ክልል ሚሊሻ እንዴት ወደ ትግራይ ክልል ሊገባ እንደቻለ ተጠይቀውም የመከላከያ ሰራዊትን ለማገዝ ነው ብለዋል ልዩ ኃይሉና ሚሊሻዎቹ በየክልላቸው ያሉ የጸጥታ ችግሮችን ለመፍታት ነው የተቋቋሙት። በወቅቱ የመከላከያ ሰራዊት ላይ ጥቃት ሲፈጸምበት ብዙ ሰዎች ወደ አማራ ክልል ተሰደው ነበር። በአማራ ክልል ድንበር አካባቢ ጥቃት የተፈጸመበትን የመከላከያ ሰራዊት ለማገዝም ገብተዋል። በተወሰኑ አካባቢዎች ትግራይ ክልል ውስጥ የገቡ አሉ። ከዛ በኋላ ግን እንዲቀጥሉ አልተደረገም። በተወሰኑ የትግራይ አካባቢዎች የይገባኛል ጥያቄ መኖሩንም ሬውተርስ የጠየቀ ሲሆን የይገባኛል ጥያቄ በአማራና ትግራይ ብቻ ሳይሆን በሶማሌና በአፋር እንዲሁም በኦሮሚያና ደቡብ መካከል መኖሩንም ጭምር ገልጸው ለመፍትሄውም የማንነት ጥያቄዎችን የሚያ የራሱን የቻለ ኮሚሽን ተቋቁሞ ሀገር አቀፍ የመፍትሄ አቅጣጫ እየተጠና ነው ብለዋል። በሌላ በኩል በሌሎች ዞኖች እና ከጸጥታ ውጭ ባሉ የመንግስት ተቋማት የሚሰሩ የትግራይ ክልል ተወላጆች አስገዳጅ ረፍት እንዲወጡ ስለመደረጋቸውም አቶ ሬድዋን ጥያቄ ቀርቦላቸው ነበር። ይህ የተደረገው በዋናነት በጸጥታ ዘርፎች ብቻ ነው ያሉት አቶ ሬድዋን ውሳኔውን ለሁለቱም ወገኖች ጠቃሚ ስለሆነ ነው ብለዋል። በመሰረቱ ቤታቸው ረፍት እንዲወጡ ነው የተደረገው። የጸጥታ ተቋማትን በተመለከተ እነዚህ ሰዎች የታጠቁ ናቸው፣ የጸጥታ ነክ መረጃዎችም አሏቸው። በሌላ በኩል የወታደራዊ ሬዲዮ መገናኛ ኃላፊው ሬዲዮ አጥፍቶ ወደ ውሃት ማዞሩን ስታይ፣ በማይካድራ የተፈጸመውን ስታይ፣ በሰሜን እዝ ውስጥ ጓዶቻቸው ላይ ጥቃት የፈጸሙ መኖራቸውን ስታይ በሌሎች የጸጥታ ተቋማት ላይ ያለ አንድ ሰው የትግራይ ክልል ተወላጅ ባልደረባውን ሊጠራጠር ይችላል። የትግራይ ክልል ተወላጁ ምንም ነገር ባያስብ እንኳ ሳይቀድመኝ ብሎ እርምጃ ሊወስድበትም ይችላል። እርምጃው መውሰድ አንዴ ከተጀመረ ደግሞ ጥፋቱ እየሰፋ ነው የሚመጣው። ይህ ሰፊ የእርስ በርስ መጠራጠርን ይፈጥራል። እናም እረፍት እንዲወጡ የተደረገው ለራሳቸው ደህንነት እና ለጸጥታ ካሉ የአንድነት መንፈስ ሲባል ነው። በሌሎች የመንግስት ተቋማት ግን እረፍት የወጡ የትግራይ ክልል ተወላጆች ቁጥር ጥቂት እንደሆነ ነው አቶ ሬድዋን ነው የሚናገሩት። በቀጣይ የመንግስታቸው ትኩረት የህወሓት አመራሮችን አድኖ መያዝና ትግራይ መልሷን ማቋቋም እንደሆነ ነው አቶ ሬድዋን ነው የሚገልጹት። ከስድስት ከስምንት የሚደርሱ ድልድዮችን ጨምሮ በርካታ መሰረተ ልማቶች ያላግባብ ፈርሰዋል ብለዋል። አንዳንድ የትግራይ ነዋሪዎች የክልላቸው ህዝቦች ደርግን ለመጣል የከፈሉትን መስዋዕትነት የረሳንባቸው ይመስላቸዋል የሚሉት አቶ ሬድዋን እንዲህ ሊሰማቸው የበቃው ግን የህወሓት ከፍተኛ አመራሮችና ወታደራዊ አዛዦች በሙስናና ብልሹ አመራር የፈጸሙትን ጥፋት ባለማወቅ ነው ብለዋል። በንጹሐን ላይ ጅምላ ጭፍጨፋ ከፈጸመ የሰሜን ዕዝን ካጠቃና ወደ ከተሞች ሮኬቶችን ከሚተኩስ ቡድን ጋር ድርድር እንደማይኖርም በቃለ መጠይቃቸው ደግሞ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።